የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የጦር ወንጀል ውስጥ የሚወድቁ ጥሰቶች ተፈጽመዋል። አቶ ፍስሐ ተክሌናቸው የሰማችኋቸው የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ ሙሉ ዘገባው በዕለቱ አብሬስ ይቀርባል ማሊ ውስጥ በመንግሥት ወታደሮችና በተጠርጣሪ ሩሲያውያን ቅጥር ወታደሮች እጅ በመቶዎች የሚቆጠሩ ሰላማዊ ሰዎች ተገድለዋል በደልም ተፈጽሟል ይላል በነጻ ክልል ምርመራ እንዲከፈት ተጠይቋል የዚህም ዝርዝር ደርሶናል ሌሎች በወቅታዊ ጉዳዮች ላይ ያተከሩ ቅንብሮችና ዘገባዎችን ጨምሮ በምሽቱ ዝግጅታችን ይቀርባሉ ረቡዕ መጋቢት 28 2014 ዓ ም ጤና አስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ ናት። የቴክኒክ አቀናባሪያችን ጋር ኦድሬስሪገስ ለስጭት ለስርጭት ምህንድስና አውተሰይመዋል ና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው ናት። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ። ጽዮን ግርማ የዕለቱ ዋና አዘጋጅ ናት። ደረጀ ደስታ ነው የሰዓቱን ዜና የሚያሰማን። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችን ዘልቃለን። አሁን የሰዓቱን ያለም ዜናዎች ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሶማሊያ ደህንነት ተቋም አልሸባብ ፕሬዚደንት ሞሐመድ አብደላ መሐመድና ጠቅላይ ሚኒስትር መሐመድ ሁሴን ሮብሌን ለመግደል አቅደዋል ሲል ትናንት ማክሰኞ ባወጣው መግለጫ አስታውቀዋል። የአገሪቱ ብሔራዊ የደህንነትና ጸጥታ ተቋም ትናንት ባወጣው የትዊት መልእክት የግድያውን ሴራ በበላይነት የሚያቀነባብረው መሐመድ ማሂር መሆኑን ገልጿል። ተቋሙ ስለ እቅዱ ዝርዝር መግለጫ ያልሰጠ ሲሆን ለባለስልጣናቱ ግን መረጃውን መስጠቱን አስታውቀዋል ሲል የቪኦኤ የሶማሊኛ ክፍል ዘጋቢ መሐመድ ሼክ ኑር ከመቋዲሾ የላከው ዘገባ አመልክቷል። የዩናይትድ ስቴትስ ባለስልጣናት ሩሲያ በዩክሬን ላይ የምታደርገውን ወረራ እስከቀጠለችበት ድረስ በርካታ የአፍሪካ አገሮች ከፍተኛ የምግብ እጥረትና የዋጋ ውድነት የሚባባስ መሆኑን አስታወቁ። አፍሪካ አብዛኛውን ስንዴና የምግብ ዘይት ከዩክሬን የምታገኝ መሆኑን አመልክተዋል። ሮም በሚገኘው የተባበሩት መንግስታት ተቋም የዩናይትድ ስቴትስ ተወካይ የሆኑት ሲድኒ መኬን የዓለም ትልቋ የዳቦ ቅርጫት በሆነችው ዩክሬን ህዝብና መሬት ላይ የተቃጣው የሩሲያ ወረራ በመላው ዓለም የረሃብ አደጋን ሊደቅን ይችላል ሲሉ ተናግረዋል። የምግብና የእርሻ ድርጅት እንዳስታወቀው በሩሲያው የዩክሬን ወረራ የተነሳ በመላው ዓለም እስከ 13 ሚሊዮን የሚደርሱ ሰዎች ወደ ምግብ እጥረት ችግር ሊገፉ ይችላሉ። ይህ ማለት የፑቲን ጦርነት ከተራቡት ላይ ወስደን ረሃቡ እጅግ የጠናባቸውን እንድንመግብ የሚያስገድደን ነው። ሩሲያ የጭካኔ ጦርነቷን እስከቀጠለችበት ድረስ ንጹሐን ሰዎች ዋጋ መክፈላቸው አይቀርም። ዩክሬን በዓመት አርባ ከመቶ የሚሆነውን በቆሎና ስንዴ ወደ አፍሪካ ትልካለች። የዓለም የምግብ ፕሮግራም ኢትዮጵያና ናይጄሪያን ጨምሮ 80 አገሮች ውስጥ የሚገኙ 138 ሚሊዮን ሰዎች የሚመግብበትን እነዚህን ሰብሎች የሚያገኘው ከአውሮፓ አገሮች መሆኑ ተገልጿል። ዓለም አቀፉ ቀይ መስቀል ኮሚቴ 346 ሚሊዮን በላይ አፍሪካውያን የምግብ እጥረት የሚገጥማቸው ሲሆን በየቀኑ መመገብን ያቆማሉ ብለዋል። ዩኒሴፍም ባወጣው መግለጫ በሚቀጥሉት ሶስት ወራት ውስጥ በአፍሪካ 11 ሚሊዮን ሰዎች ወደ ረሃብተኝነት እንደሚገፉ አስታውቋል። ያልተቋረጠ ድርቅ፣ የዝናብ እጥረትና በአንዳንድ የአፍሪካ አገሮች ያሉት ግጭቶች የአፍሪካን የምግብ ችግር እንደሚያባብሱም ተመልክተዋል። ዩናይትድ ስቴትስ ለዩክሬን የ100 ሚሊዮን ዶላር ወታደራዊ እርዳታ እንደምትሰጥ ስትገልጽ በሩሲያ ላይ ተጨማሪ ማዕቀቦችን በዛሬው ዕለት ይፋ እንደምታደርግ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በብራስልስ የኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ለመገኘት ብራስልስ ገብተዋል። ጽዮን ግርማ ዝርዝሩን ታሰማናለች። ለሁለት ቀናት የሚቆየው የብራስልሱ የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ በዩክሬን ግጭት ላይ የሚመክር መሆኑም ተነግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ብራስልስ ከመድረሳቸው በፊት ትላንት ምሽት ባወጡት መግለጫ የሩሲያ ኃይሎች በቡቻና በመላ ዩክሬን የፈጸሙት ዘግናኝ ጥቃት ዓለምን ያስደነገጠ ነው ብለዋል። ብሊንከን አያይዘውም ዩናይትድ ስቴትስና አጋሮቿ የዩክሬን የግዛት አንድነትና ሉዓላዊነት እንዲጠበቅ ድጋፋቸውን በመስጠት ከጎናቸው በጽናት ይቆማሉ ብለዋል። በሌላ በኩል ዩናይትድ ስቴትስ ዩክሬን የሩሲያን ጥቃት ለመከላከል የሚያስፈልጋትና እስካሁንም ውጤታማ በሆነ መንገድ ሲከላከሉበት የቆዩትን ተጨማሪ የጦር መከላከያ መሳሪያዎችን በመስጠት እንደምትቀጥል የመከላከያ ሚኒስትሯ ቃል አቀባይ ጆን ከርቢ ተናግረዋል። የኔቶ ዋና ጸሐፊ የንስ ሽቶልተንበርግም የኔቶ አባላት ለዩክሬን ተጨማሪ ድጋፍ ለመስጠት ቁርጠኛ መሆናቸውን ከኢንተርኔትና የኮምፒውተር ስርዓት ደህንነት ድጋፍ ሌላ ሰብአዊና የገንዘብ እርዳታም እንደሚሰጡ ዋና ጸሐፊው ጨምረው ገልጸዋል። አያይዘውም ለሩሲያ ወረራና ና ጣልቃ ገብነት ተጋላጭ ሊሆኑ ለሚችሉ ጆርጂያና ቦስኒያ ሄርዞጎቪና ለመሳሰሉ ሌሎች የኔቶ አባል አገሮችም ተጨማሪ እርዳታ ለማድረግ ሊወሰን እንደሚችልም አመልክተዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ለኔቶ የሚኒስትሮች ስብሰባ ነገ ሐሙስ ንግግር እንደሚያደርጉ ተገልጿል። ሩሲያ ሰብአዊ ቀውሱ እጅግ በከፋባት ማሪዮፖል ከተማ ላይ ተጨማሪ የአየር ድብደባዎችን እያካሄደች መሆኗን ከተማይቱ ውስጥ መውጫ አጥተው የነበሩ 160 ሺህ ነዋሪዎች መብራት መገናኛ መድኃኒት ሙቀትና ውሃ እንደሌላቸው የብሪታንያ የውጭ ጉዳይ ሚኒስትር ዛሬ አስታውቋል ዩናይትድ ስቴትስ ና ምዕራባውያን አጋሮቿ በሩሲያ የገንዘብ ተቋማትና በባለስልጣናቷ ላይ ተጨማሪ ማዕቀቦችን መጣላቸውንም ዛሬ አስታውቀዋል የዋይት ሀውስ ቃል አቀባይ ጄን ሳኪ ይህ ማዕቀብ በሩሲያ በሚደረጉ አዳዲስ የመዋለ ነዋዮች ላይ እገዳ የሚጥል ሩሲያ ውስጥ ባሉ የፋይናንስና የመንግስት ተቋማት ላይ እንዲሁም ባለስልጣናትና ቤተሰቦቻቸው ላይ የሚጣሉ ተጨማሪ ማዕቀቦችን የሚያካትት ነው። ዛሬ ይፋ የተደረገው ማዕቀብ የፕሬዚዳንት ፑቲንና የአዋቂ ልጆቻቸውን ንብረት የሚያካትት መሆኑም ተገልጿል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የባይደን አስተዳደር የኮቪድ-19 ቫይረስ በረዥም ጊዜ የሚያስከትለውን የጤንነት ቀውስ ለመከላከል አዲስ ብሔራዊ እቅድ እንዲወጣ ትናንት ማክሰኞ አዲስ ትዕዛዝ አውጥተዋል። ከነዚህ ውስጥ የድካም ምልክት ጭንቅላትን የሚዳርግ ጭጋግ ሕመምና የትንፋሽ ማጠርን የመሳሰሉ የጤና እክሎችን የሚያካትት መሆኑ ተመልክተዋል። በዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስቴር በአዲሱ እቅድ መሰረት የጤና እንክብካቤና የአካል ጉዳት አገልግሎት አገልግሎት በኮቪድ-19 ለተጠቁ ሰዎች እንደሚሰጥ አስታውቋል። የጤናና ሰብአዊ አገልግሎት ሚኒስትር ዘቪየር ቢሴራ እንዲህ ብለዋል። ፕሬዚደንቱ በሰጡት መመሪያ የጤናና ሰብአዊ አገልግሎት ሚኒስቴር በመንግስት የሚካሄደውን መጠነ ሰፊ የኮቪድ-19 ምላሽ ይመራል። በዚህም በሦስት ዋና ዋና ግቦች ላይም ያተኩራል። እንክብካቤን ማሻሻል፣ ኮቪድ የረጅም ጊዜ እክል ለፈጠረባቸው ሰዎች የሚሰጥ አገልግሎት ትምህርትና ተደራሽነትን በግሉ ዘርፍና በሕክምናው ማህበረሰብ ማስፋት፣ እንዲሁም ሁለቱንም ግቦች ለማሳካት ምርምሮችን ማካሄድ ናቸው። በእርግጥ ይህንን ስናደርግ ኮቪድ-19ን የበለጠ ለመረዳት ከአካዳሚው፣ ከኢንዱስትሪው በክፍለ ግዛትና በፌዴራል ደረጃ ካሉ አጋሮቻችን ጋር እንሰራለን። በእነዚህ ሁሉ ነገሮች ኮቪድ-19 በረጅም ጊዜ ውስጥ በጣም የሚጎዳው የትኛው ሕብረተሰባችንን ክፍል እንደሆነ በማየት አስፈላጊውን እርዳታ ማግኘታቸውን እናረጋግጣለን። ዋይት ሀውስ የጤናና ሰብአዊ አገልግሎቱን ለመርዳት ጥናቱ በብሔራዊ የጤና ተቋም ምርምር የሚታገዝበትና በሁሉም የመንግስት ተቋማት ተግባራዊ የሚደረግበት መንገድ እየተሰራ መሆኑን አስታውቋል። አደገኛ የሆነው ዝናብ በበርካታ የዩናይትድ ስቴትስ ክፍለ ግዛቶች ውስጥ ባደረሰው አደጋ ሁለት ሰዎች መሞታቸው ተነገረ። አደጋው የደረሰው በጆርጂያና በደቡባዊ ምዕራብ ቴክሳስ ውስጥ ሲሆን ከትናንት በስቲያ ከባድ ነፋስና በረዶ ቀላቅሎ በደቡብ ክፍለ ግዛቶች በጣለው ከባድ ዝናብ ሳቢያ መሆኑም ተገልጿል። ምንም እንኳ የደረሰባቸው አደጋ ባይኖርም በሚሲሲፒ፣ አላባማ፣ ጆርጂያና ደቡብ ካሮላይና አደገኛ ዝናብ ሊጥል እንደሚችል ብሔራዊ የአየር ጠባይ አገልግሎት ማስታወቁ ተመልክተዋል። የሮማው ካቶሊክ ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ የቡቻው እልቂት ብለው የጠሩትን የዩክሬኑን የሩሲያ ድርጊት አወገዙ። አቡኑ ውግዘታቸውን ያሰሙት ዓለም አቀፍ ቁጣን መቀስቀሱ የተነገረለትና ከቀናት በፊት በዩክሬን ጎዳናዎች ላይ የታዩትን አስክሬኖች፣ የጅምላ መቃብሮች አስመልክቶ ነው። በቫቲካን በየሳምንቱ ለአድማጮቻቸው በሚያሰሙት ንግግር ዛሬ እንደተናገሩት ከዩክሬን የሚመጣው ዜና ከእፎይታና መልካም ዜና ይልቅ አዳዲስ ግፎችን አምጥተዋል ብለዋል። ጳጳሱ በንግግራቸው ይህን ጦርነት አቁሙ፣ መሳሪያዎች ዝም ይበሉ፣ ሞትና ውድመት መዝራት ተዉ ብለዋል። ሩሲያ ምንም ዓይነት የጦር ወንጀል አለመፈጸሟን ገልጻ ዩክሬንን ትዕይንቶችን ትፈበርካለች ስትል ከሳለች። የቀድሞ የዩናይትድ ስቴትስ ፕሬዚደንት የመጀመሪያ ሴት ልጅ ኢቫንካ ትራምፕና ከፍተኛ ረዳታቸው በትናንትና ዕለት የምስክርነት ቃላቸውን ለመስጠት በተወካዮች ምክር ቤት መርማሪው ኮሚቴዎች ፊት መቅረባቸው ተነገረ። እንደ አውሮፓ አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንጻ ላይ የተፈጸመውን የአመፅ ጥቃት በሚመረምረው የምክር ቤቱ ኮሚቴ ፊት የቀረቡት ኢቫንካ ቃላቸውን የሰጡት በርቀት ሆነው ካሉበት መሆኑ ተመልክቷል። ኢቫንካ የቀረቡት ባለቤታቸው ጃሬድ ኩሽነር እና ሌላ አንድ ከፍተኛ የዋይት ሀውስ አማካሪ በኮሚቴው ፊት ከቀረቡ አንድ ቀን በኋላ መሆኑ ተገልጿል። ሕግ አውጪዎቹ ኢቫንካ በአመፁ ወቅት ስለነበራቸው ድርሻ ጠይቀዋቸዋል። አባታቸው ትራምፕ ምክትል ፕሬዚደንት ማይክ ፔንስ ምክር ቤቱ በምርጫው የባይደንን አሸናፊነት እንዳያረጋግጥ እንዲያግዱላቸው ስላቀረቡት ጥያቄም ኢቫንካ እንዲያስረዱ መጠየቃቸው ተመልክተዋል። ትራምፕ በወቅቱ አመፀኞችን እንዲያስቆሙ በርካታ ልመናዎች የደረሷቸው ሲሆን ከእነዚህ ውስጥ ቢያንስ ሁለቱ ከልጃቸው ኢቫንካ ትራምፕ የቀረቡ መሆናቸውም ተጠቅሷል። ከአመፁ ጋር በተያያዘ እስካሁን ከሁለት መቶ ሰዎች በላይ ጥፋተኛ ተብለዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ቻርልስተን ማክ ነው። በራዲዮ ቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ወደ ዕለቱ አቢር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙት ድምጾች አንዱን እናሰማችሁ። መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ይጠይቃል። ጓደኞቿንና ቤተሰቧን አስተባብራ ከ28 በላይ አቅመ ደካሞችን በቋሚነት የሚመግበውን ባቡል ሀየር የተባለ ድርጅት የመሠረቱት ወይዘሮ ሃናን ሙሐመድ ናቸው። ሙሉ ቃለምልልሱ በሴቶችና ቤተሰብ ፕሮግራም በሁለተኛው አጋማሽ ይቀርባል። አድማጮቻውን በቀጥታ ወደ ዕለቱ አብይ ርዕስ የአማራ ክልል የጸጥታ ኃይሎችና ባለስልጣናት በምዕራብ ትግራይ ዞን በትግራይ ተወላጆች ላይ ከህዳር ወር 2013 ዓ ም አንስቶ ሰፊ ጥቃት ፈጽመዋል ሲሉ ዓለም አቀፉ የሰብአዊ መብት ተሟጋቾች ድርጅቶች ሂውማን ራይትስ ዋችና አምነስቲ ኢንተርናሽናል በዛሬው ዕለት ባወጡት ሰፊ የጋራ ሪፖርት አመለከቱ። በመቶና በሺዎች የሚቆጠሩ የትግራይ ተወላጆች በደረሰባቸው ዛቻ፣ ግድያ፣ ጾታዊ ጥቃት እንዲሁም የደቦ እስር ሳቢያ ቤታቸው ለመፈናቀል መዳረግ ጭምር ተገደዋል፣ ያለውን ሪፖርት ንጹሐን ዜጎችን ለመጠበቅ በአፍሪካ ህብረት የሚመራ የሰላም አስከባሪ ኃይል በቦታው ላይ እንዲሰማራ ይላል። ዝርዝሩን ስመኝሽ የቆየ እንደሚከተለው ታቀርበዋለች። ከዚህ ምድር እናጠፋችኋለን በኢትዮጵያ ምዕራብ ትግራይ ዞን በሰብአዊነት ላይ የተፈጸመ ወንጀልና ዘር ማጽዳት በሚል ርዕስ ዛሬ ዓለም አቀፍ የሰብአዊ መብት ተሟጋቾቹ ሂዩማን ራይትስ ዎችና አምነስቲ ኢንተርናሽናል ባወጡት 240 ገጽ የጋራ ሪፖርት በምዕራብ ትግራይ አዲስ የተሾሙ ባለስልጣናትና የአጎራባቹ አማራ ክልል የጸጥታ ኃይሎች በትግራይ ተወላጆች ላይ ሰፊና ስልታዊ ጥቃት በማድረስ በመቶና በሺዎች የሚቆጠሩ ንጹሐን ዜጎች ከመኖሪያቸው እንዲፈናቀሉ ማድረጋቸውን አስታውቋል። በምዕራብ ትግራይ የሚገኙ ባለስልጣናት የሰብአዊ መብት እርዳታ የመንቀሳቀስ መብት በትግርኛ ቋንቋ መናገርንና የማረስ መብትን መከልከላቸውን የሚገልጸው ሪፖርት የአማራ የጸጥታ አካላትና በአንዳንድ የምዕራብ ትግራይ አካባቢዎች ደግሞ የኤርትራ ኃይሎች እህል፣ ከብቶችና መሳሪያዎችን በመዝረፍ የትግራይ ተወላጆችን ማሰቃየታቸውን አብራርቷል። የኤርትራ መንግስት በጉዳዩ ላይ እስካሁን ምንም ምላሽ አልሰጠም። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚ የሆኑት አቶ ፍስሐ ተክሌ በምርመር ያገኟቸውን መረጃዎች እንዲህ ያብራራሉ። ከመጀመሪያ ጀምሮ እንግዲህ ጦርነቱ በሚካሄድበት ጊዜ አካባቢውን ለመያዝ የፌደራል መከላከያ ሰራዊት ከአማራ ልዩ ኃይል እና ሚሊሻ አማራ ልዩ ሚሊሻ አንዳንዴም ፋኖ ነው የሚባሉት ማለት ነው ከእነሱ ጋር ቦታው እንዳሚያዝ በሚዋጉበት ጊዜ በአካባቢው ላይ በሰላማዊ ዜጎች እና ተቋማት ላይ የከባድ መሳሪያ ድብደባ ተካሂዷል። ሁመራ መጥቀስ ይቻላል። ዳንሻ ዲቪዥን የሚባሉት አካባቢዎች መጥቀስ ይቻላል። በዛ ምክንያት የጦር ወንጀል ውስጥ የሚወድቁ ጥሰቶች ተፈጽመዋል። በዚሁ ጊዜም ደግሞ እንደዚሁ የህወሓት ደጋፊ ናቸው ተብለው የሚታመኑ ታዋቂ ሰዎች እንደዚሁ ለአግባብ ሲገደሉ እንደነበር መረጃዎች አግኝተናል። ይሄ እንግዲህ በተለይ ሁመራም አካባቢ ማይካራም ከመጀመሪያው ጥቃት በኋላ ሌሎች አካባቢዎች ዲቪዥን እንደዚህ እና ዳንሻ አካባቢ ሰዎች ፕሮሚነንት ወይም ደግሞ ታዋቂ የሆኑ ሰዎች እንደዚሁ ቀድሞ ሚሊሻ የነበሩ ሰዎች ከቤታቸው እየተፈለጉ ተይዘው ሲገደሉ እንደነበር ማስረጃ አይተናል። የሰብአዊ መብት ተሟጋቾቹ ያናገሯት በአከር በተባለ ከተማ ትኖር የነበረች የትግራይ ተወላጅ ሴት ፋኖ ስትል የገለጸችው ኢመደበኛ የአማራ ሚሊሻ አባላት አደረሱብኝ ያለችውን ማስፈራሪያ ስትገልጽ እንገድላችኋለን፣ ከዚያ አካባቢ ውጡ የሚል የትግራይ ተወላጆች በ24 ሰዓታት ወይም በ72 ሰዓታት ውስጥ ለቀው ካልወጡ እንደሚገደሉ የሚገልጽ በራሪ ወረቀት በየምሽቱ ይበተን እንደነበር ገልጻለች። በሱዳን ስደት ላይ የሚገኙ የትግራይ ተወላጆችንና በትግራይና በአማራ ክልል የሚኖሩ ተጎጂዎችን እንዲሁም የአይን ማኞችን ጨምሮ ከአራት መቶ በላይ ሰዎችን ማናገራቸውን የሚጠቅሱት የሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባደር በበኩላቸው ጥናቱ ከአንድ አመት በላይ በሆነ ጊዜ ውስጥ በተለያየ ጊዜ የተካሄዱ የመብጥሰቶችን እንዳካተተ ለአሜሪካ ድምፅ ተናግረዋል። የመጀመሪያው ምዕራፍ የፌዴራል መንግስት ኃይሎች ከአማራ ክልል ሰራዊትና ሚሊሻ ጋር በመሆን ወደ ምዕራብ ትግራይ ሲገቡ የተፈጸመው የጦር ወንጀል ነው። ከዛ በሳምንታት ጊዜ ውስጥ የአማራ ክልል ኃይሎች አካባቢውን ተቆጣጥረው አድላዊ እርምጃዎችን መውሰድ ጀመሩ። የትግራይ ተወላጆችን በጅምላ ማሰርና ጾታዊ ጥቃት ነበር። ከዛም ከታህሳስ ወር ጀምሮ ግን እኛ ዘር ማጽዳት ስንል የጠቀስ ነው፣ የትግራይ ተወላጆች በጉልበት ከክልሉ እንዲባረሩ የሚያደርግ አዲስ ዘመቻ ተጀመረ። የዛሬው ሪፖርት ጥቅምት 30 2013 ዓ ም በማይካድራ ከተማ የትግራይ ሚሊሻዎች እና ነዋሪዎች በአማራ ተወላጆች ላይ አካሂደውታል ያለውን የመጀመሪያ ከፍተኛ ጭፍጨፋ የጦር ወንጀል መፈጸማቸውን ያስታወሰ ሲሆን ከዛ በኋላ ባሉት ጊዜያት የአማራ ተወላጆች በቀል መፈጸማቸውን አቶ ፍስሐ ገልጸዋል። ውስጥ ያው ማይካራ ለየት ያለ ሁኔታ ያለበት ቦታ ነበረ። ከዚህ በፊት ማይካራ ላይ በ ሁለት ሺ አስራ ዘጠኝ ና ሁለት ሺ አስራ ስምንት በአካባቢው ላይ በተለይ በትግራይ ና በወልቃይት ነዋሪዎች መካከል በመሬትም ሆነ ከዚሁ ከቦርደር ጋር በተመገናኘ ብዙ ቴንሽን እና ውጥረት የነበረበት አካባቢ ነበር ከዛ ቤትም እነዚህ ቦሌ ሰፈር፣ ወልቃይት ሰፈር፣ ሳምሬ የሚባሉት አካባቢዎች ላይ የተወሰኑ ትንንሽ ግጭቶች ይካሄዱበት የነበረ ነው። ጦርነቱ ተፈጥሮ ፌዴራል መከላከያ ኃይልና የአማራ ሰራዊት እየተጠጋ መሆኑን በሚሰማበት ጊዜ የአቴንሽን ነው ወደ እርስ በርስ የሄደው እና መጀመሪያ ላይ የትግራይ ተወላጆች የሆኑት ናቸው የአማራ ተወላጆችም ከመንገድም ላይ ከየቤትም እየሄዱ ጥቃት የፈጸሙባቸው በኋላ፣ ወደ ማታ ላይ ግን የአማራ ተወላጆቹ እንደገና ኦርጋናይዝ አድርገው ወይም ተደራጅተው የተወሰኑ የትግራይ ተወላጆችን በተለይ የአንድ የማይካራ አካባቢ ላይ ሰዎች እንደገደሉ ነው መረጃ ያለን እና ያ ደግሞ በሚቀጥሉት ቀናትም ደግሞ ያው በተለይ ከተቆጣጠሩት በኋላ የፌዴራል እና የአማራ ሚሊሻዎች ከተቆጣጠሩት በኋላ እንግዲህ ያ ደግሞ እንደገና ቀጥሏል። የምዕራብ ትግራይ አካባቢ ከ1984 ዓ ም ወዲህ ድንበርና ማንነትን መሰረት ያደረጉ ግጭቶች ሲካሄዱበት መቆየቱን የዛሬው ሪፖርት ጠቅሷል። አቶ ፍስሃም በሁለቱ ማህበረሰቦች መካከል የነበረው ግጭት ሳይፈታ መቆየቱ ለዛሬው ችግር እንደ መነሻ ሊታይ ይችላል ይላሉ። ይሄ አካባቢ እንግዲህ ከ83 በኢትዮጵያ አቆጣጠር ጀምሮ የአድሚኒስትሬቲቭ ቦርደር ወይም የአስተዳደር ድንበሮች ከተቀየሩ በኋላ ብዙ ችግር የነበረበት ውጥረት አለበት እንደነበረ እናውቃለን። ይሄ አካባቢ ለአማራ ነው የሚገባው፣ እኛ መልቃ ኢትዮዎች ነን፣ እኛ አማራዎች ነን የሚሉ ሰዎች ብዙ ነበሩ። ግጭትም ነበረበት። በተለይ በዋዳ ላይ ወደ ሁለት ሺህ አስራ አምስት አስራ ስድስት በፈረንጆቹ አቆጣጠር ላይ ደግሞ ይህን ጥያቄ ሲያነሱ የነበሩ ሰዎች እስከ ጎንደር ድረስ መጥተው እየታሰሩ ነበረ። ለረጅም ጊዜ በቴሮሪዝም ራሱ ተከሰው ለረጅም ጊዜ ቆይተዋል። የቆየ ጉዳይ ነው። ምናልባት እንደ ዋነኛ ምክንያትም ሊታይ የሚችለው ነገር የነበረው ጥያቄ በአግባቡ ምላሽ ስላላገኘ እና ሞር በሁለቱ ኅብረተሰብ ክፍሎች መካከል ጥላቻን እየፈጠረ ስለሄደ አንድ እንደ አንድ መሰረታዊ ነገር ሊታይ ይችላል። ስለ ምዕራብ ስናወራ የሰብአዊ መብት ተቋማቱ ባሰባሰቧቸው የመብት ጥሰት መረጃዎች ዙሪያ የኢትዮጵያ መንግስት እንዲሁም የአማራና የትግራይ ክልል አመራሮች መልስ እንዲሰጡበት ጥያቄ ቀርቦ እንደነበር የገለጹት አቶ ፍስሀ ምላሽ ያገኙት ግን ከአማራ ክልል ብቻ መሆኑን ያብራራሉ። የአማራ ክልል የሰጠን መልስ ላይ ደግሞ የቀረብናቸው መረጃዎች ምላሽ በሚሰጥ በኩል ሳይሆን በደፈናው ይህ ነገር አይፈጸምም የአማራ ክልል የስብሰባ የመጡ አግባሪ ክልል ነው። ስለዚህ እንደዚህ አይነት ነገሮችን ሰዎችን በዘራቸው ምክንያት አናባረርም፣ እንደዚህ ነገር የለም ነው ብላ ያሉት። ሌላው ማይታራ ላይ ደግሞ እንደዚህ የሚያል ሰው የትግራይ ሰዎች ወደ አንድ ስድስት መቶ ሰዎች ተገለውብናል እንደዚህ የሚል አይነት ምላሽ ነው እንጂ ቀጥታ ያገኘናቸውን ማስረጃዎች በቀጥታ የሚያስተባብል ምላሽ አላገኘንም። በሌላ በኩል ዛሬ ይፋ በተደረገው ሪፖርት ተፈጸሙ ተብለው የተገለጹ ወንጀሎች እውነታውን የማያንጸባርቁ ለአንድ ወገን ያደሉ ወንጀል ፈጽመው በሱዳን የተሸሸጉ የህወሀት ሰዎችን በመረጃ ምንጭነት የተጠቀመና ሚዛናዊነት የጎደለው ነው ሲሉ በጎንደር ዩኒቨርስቲ መምህርና ተመራማሪ የሆኑት መምህር ጌታ አስራደው ተችተዋል መምህር ጌታ አስራደው በጎንደር ዩኒቨርስቲ መምህርና ተመራማሪ ሲሆኑ ከአንድ ዓመት ከሶስት ወር በላይ ደግሞ የአማራና የትግራይ ክልሎች የይገባኛል ጥያቄ የሚያነሱበት ወልቃይ ጠገዴና ጠለምት አካባቢ የጎንደር ዩኒቨርስቲ ባደራጀው የምሁራን የጥናት ቡድን መሪ ናቸው ከቀናት በፊት ዩኒቨርስቲው ይህንን አካባቢ በተመለከተ ሪፖርት ያወጣ ሲሆን ከአማራ ክልል ምላሽ ለማግኘት ያደረግነው ጥረት ባለመሳካቱ አቶ ጌታ አስተያየት እንዲሰጡን ጠይቀናቸዋል። እኔ አምነስቲ ኢንተርናሽናል ትልቅ ተቋም ነው፣ ዓለም አቀፍ ተቋም ነው። ከአንድ የአለም አቀፍና አንድ ትልቅ የሆነ ተቋም እንደዚህ አይነት ሪፖርት ይወጣል ብዬ አልጠብቅም። እውነት ለመናገር የጥናት ሪፖርቱ በጣም በብዙ መሰረታዊ በሆኑ ጉዳዮች ላይ ተጨባጭነት የሌለው፣ ወገንተኝነትን በግልጽ የሚያሳይ በትክክለኛ መረጃ ያልተሰበሰበበት መሆን በግልጽ ያስቀምጣል። የሰብአዊ መብት ተቋማቱ ያወጡት ሪፖርት በማጠቃለያው በምዕራብ ትግራይ የሚኖሩ ንጹህ ዜጎችን ለመጠበቅ በአካባቢው ያሉ ሚሊሻዎች ትጥቅ እንዲፈቱና በአፍሪካ ህብረት የሚመራ የሰላም አስከባሪ ኃይል በቦታው እንዲሰማራ መጠየቃቸውን ላቲሽያ ይገልጻሉ። በእዛ የሚገኘው ማህበረሰብ ጥበቃ እንዲደረግለት ያስፈልጋል። በዚያ ዙሪያ የሚደረግ ማንኛውንም ድርድርም በአፍሪካ ህብረት የሚመራና ለንጹሀን ዜጎች ጥበቃ የሚያደርግ ሰብአዊ መብትን የማስከበር ኃላፊነት ያለው ዓለም አቀፍ የሰላም አስከባሪ ኃይል እንዲሰማራ እንዲፈቅድም ጥሪ እናቀርባለን። ይህ በአካባቢው የቀሩ የትግራይ ማህበረሰብ፣ የአማራ ማህበረሰብ፣ ወልቃይትና ሌሎች በቦታው የሚኖሩ ማህበረሰቦች ጥበቃ እንዲደረግላቸውና በግዳጅ ከመኖሪያቸው እንዲባረሩ የተደረጉ ሰዎች ደህንነታቸው ተጠብቆ እንዲመለሱ ይረዳል ሂዩማን ራይትስ ዋች ና አምነስቲ ኢንተርናሽናል ዛሬ ያወጡትን ሪፖርት ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መለሰ በዚህ ሪፖርት ላይ የተጠቀሱት በማይካድራ የትግራይ ሚሊሻ ና ፖሊስ ሳምሪ ተብሎ ከሚጠራ ቡድን ጋር በአማራ ተወላጆች ላይ የፈጸሙት ግድያዎች ና በግዳጅ ማፈናቀል እንዲሁም ከዛ በኋላ የተፈጸሙ የበቀል ጥቃቶች የአማራ ልዩ ኃይሎች ሚሊሻ እና ፋኖ ቡድኖች የትግራይ ተወላጆች ላይ ያደረሱት ህገወጥ መፈናቀል በአጠቃላይ ሪፖርቱ ላይ የተካተቱት የመብት ጥሰቶች ኮሚሽኑ በግሉ እንዲሁም ከተባበሩት መንግሥታት ድርጅት የሰብአዊ መብት ጉባኤ ጋር በጋራ ካወጧቸው ግኝቶች ጋር የሚመሳሰል ነው ብለዋል። ምክትል ኮሚሽነሩ አክለው ተጨማሪ ማፈናቀሎች እንዳይፈጸሙ እርምጃዎች እንዲወሰዱና ከአካባቢያቸው በጉልበት የተፈናቀሉ ሰዎች በፈቃደኝነት መመለስ የሚችሉበት ሁኔታ እንዲፈጠር እንዲሁም የወልቃይትና ጠገዴ የኖረ የመሬት ግጭት ቋሚ መፍትሄ እንዲያገኝ በሚል በጥምር ሪፖርቱ ላይ የተሰጠው ምክረ ሀሳብ ተፈጻሚ እንዲሆንም ጠይቀዋል። የሰብአዊ መብት ተቋማቱ ላወጡት ሪፖርት ማምሻውን ምላሽ የሰጠው የኢትዮጵያ መንግስት በበኩሉ በሪፖርቱ የተዘረዘሩትን የዘር ማጽዳት፣ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎች በጥልቀት እንደሚመረምረው አስታውቋል። ሪፖርቱ በቅርቡ በሀገሪቱ የተፈጸሙ ፖለቲካዊ ለውጦችን፣ የሰላምና ጸጥታ ሁኔታ እንዲሁም የውስጥ ወሰን ጉዳዮችን እንደሚዳስስ መመልከቱን የገለጸው የመንግስት መግለጫ የሰብአዊ መብት ጥሰት ያደረሱትንና የሰብአዊነት ህግጋትን የጣሱትን ተጠያቂ እንደሚያደርግ ለዚህም ግብረ ኃይል አቋቁሞ እየሰራ መሆኑን ገልጿል። ሆኖም በህገ መንግስቱ መታየት ባለባቸው የውስጥ ወሰን ጉዳዮች ዙሪያ ጣልቃ መግባት ተገቢ አለመሆኑን ያሰመረበት የኢትዮጵያ መግለጫ ይህ ሪፖርት ለፖለቲካ ዓላማ መጠቀሚያ እንዲሆን ያደርገዋል ሲል አስተያየቱን ሰጥቷል። የተዘረዘሩት ጥቃቶች ለአንድ ወገን ያደሉ መሆናቸው ጥላቻን የሚያባብስና እርቅ ለማምጣት የሚደረገውን ጥረት አስቸጋሪ እንደሚያደርገውም ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። አድማጮች፣ አሁን ከኢትዮጵያ ጉዳዮች ወደ ምዕራብ አፍሪቃ የሚወስደን ርዕስ ነው ተከታዩ። ማሊ ውስጥ በመንግስት ወታደሮችና በተጠርጣሪ ሩሲያውያን ቅጥር ወታደሮች እጅ በመቶዎች የሚቆጠሩ ሰላማዊ ሰዎች ተፈጽመዋል በተባለ ግድያ ዙሪያ በነጻ አካል ምርመራ እንዲከፈት ነው የተጠየቀው። ጥያቄውን ያቀረቡት ማን ራይትስ ዋችና የማሊ ብሔራዊ የሰብአዊ መብቶች ኮሚሽን ናቸው። ሙራ በምትባለው መንደር ግድያ ተፈጽመዋል የሚሉ ሪፖርቶች መውጣታቸውን ተከትሎ ወታደራዊ መንግስት ኃይሎቼ ሽብርተኞች ሲል በገለጻቸው 200 ሰዎች ወይም 203 ጠቅላላ ቁጥራቸው የሚደርሱ ኃይሎቹ እንደተገደሉ ተናግረዋል። እማኞች ደግሞ የሚሉት የዚያን ተቃራኒ ነው። የማሊ ጦር ኃይል ቢያስተባብልም እማኞች ከሰጡት መንግስቱ ከሩሲያውያን ቅጥር ተዋጊዎች ጋር እንደሚሰራ በግልጽ የሚያሳይ ማስረጃ ተገኝቷል ነው ያሉት። ከዋና ከተማዋ ከባማኮ የተጠናቀረውን የአሜሪካ ድምፅ ዘገባ ቆንጅታየ እንደሚከተለው ታቀርበዋለች። በመዲናዋ ባማኮ በሚገኝ አንድ ፎቅ ቤት 15 የሚሆኑ ወንዶች በፉላኒ ቋንቋ ቀስ ብለው ይንሾካሽኳሉ የማሊ የጦር ሰራዊትና የሩሲያ ቅጥር ወታደሮች በቅርቡ ሰዎች ገለዋል እየተባለ ከተወራባት ሞራ ከተባለችው መንደር ነው ከቀትር በኋላ የገቡት። ለአንድ የሰብዓዊ መብት ድርጅት የማኝነት ቃል ሊሰጡ እንደመጡ ገልጸዋል። ምድር ቤቱ ባለው የእንግዳ መቀበያ ክፍል ቁጭ ያለው አንደኛው ሰው ግድያው እንዴት እንደተጀመረ ይናገራል። በሁለት መጋቢት 27 ሄሊኮፕተሮች መጡና ባገኙት ሰው ሁሉ ላይ መተኮስ ጀመሩ። ፈረንሳይኛ የሚሆን እንግሊዝኛ የማይናገሩ ነጮች ወታደሮች ከሄሊኮፕተሮቹ ወረዱ። ጥቂት የማሊ ወታደሮችም ነበሩባቸው። ነዋሪዎቹን ወንድ ወንዱን በቡድን በቡድን መከፋፈል ጀመሩ አለ። ለአምስት ቀናት የመንደሩ ነዋሪዎች ከሌላ መንደር ለገበያ የመጡትም ጭምር በማሊ ወታደሮችና በባዕዳኑ ወታደሮች እየተጠበቁ መሬት ላይ ተኮልኩለው ቆዩና እርሸናው ተጀመረ አለ። የሙራ መንደርና የአካባቢዋ ነዋሪዎች የሚበዙት በመላዋ ምዕራብ አፍሪቃ የሚኖረው አርብቶ አደር ብሔረሰብ ፉላኔዎች ናቸው። የማሊን መንግስት በጸረ ሽብርተኛ ዘመቻው እኛን ያለ አግባብ ኢላማ ያደርገናል ብለው ሲያማርሩ ቆይተዋል። አንደኛው የአይነ ምስክር ሲናገር እንዲህ ብለዋል። ዲዝ ውሊ አምባንባራ ውሊ ን ሴክ ከመ ሰፌድሪክ ሌፍቷ ይሱ ዚ አንኳር ኖትር ውሊ። በባምባራ ቋንቋ ውሊ አሉን ተነስ ማለት መሆኑን እናውቃለን። ሌላው ጋር ደግሞ ሄዱና ውሊ በል ተነስ አሉት። ዐሥራ ሁለት ወይም ዐሥራ አምስቱ የሚሆኑትን አስነስተው አሰለፏቸውና ወሰዷቸው። እዚያው ጋር መቶ ሜትር ቢሆን ነው። እጆቻችሁን ራሳችሁ ላይ አድርጋችሁ ተንበርከኩ አሏቸው። አስቀድመው ጉድጓድ ቆፍረዋል። ከዚያ ሁሉም ሰው ልጆችም ጭምር እያዩ ገደሏቸው። የማሊን መንግስት ከሩሲያ ፕሬዝደንት ቭላዲሚር ፑቲን ጋር ቁርኝት አለው ከሚባለው ቫግነር ከተባለው የግል ወታደራዊ ኩባንያ ቅጥር ተዋጊዎች ጋር ይሰራል ብለው በርካታ መንግስታት ናቸው የሚወነጅሉት። የምሰራው ከሩሲያውያን አሰልጣኞች ጋር ብቻ ነው በማለት የማሊ መንግስት ያስተባብላል። ባማኮ የሚገኘው የሩሲያ ኤምበሲም ፕሬዚደንቱ ፑቲንም ማሊ ውስጥ መደበኛ ወታደር የለንም ብለው አስተባብለዋል። ይሁንና ፑቲን በቅርቡ በአንድ ጋዜጣዊ ጉባኤ ላይ ማሊ ከሩሲያዊ የግል ወታደራዊ ኩባንያ ጋር መስራት መብቷ ነው ማለታቸው አይዘነጋም። ሂዩማን ራይትስ ዋች ሙራ ውስጥ የተፈጸመውን በሚመለከት ከ200 በላይ ሰላማዊ ሰዎች መገደላቸውን የሚገልጽ ሪፖርት ትናንት አውጥቷል። የሰብአዊ መብት ድርጅቱ የምዕራብ አፍሪቃ ዳይሬክተር ኮሪን ዳፍካ ድርጅታቸው በተጠቀሱት በአምስቱ ቀናት ሙራ ውስጥ የነበሩ 19 ሰዎችን የምስክርነት ቃል ተቀብለዋል ብለዋል። ሰዎች በዚህ መንገድ ከተገደሉ ማለት ተጠርጣሪዎችም የሆኑ ሲቪሎች በተያዙበት ከተረሸኑ ያ የማሊንም ሕግ ዓለም አቀፍ ሕግንም የጣሰ ድርጊት ነው። የማሊ መንግሥታዊው ብሔራዊ የሰብአዊ መብት ኮሚሽንም ምርመራ እንዲካሄድ ጠይቋል። የኮሚሽኑ ፕሬዚደንት አጊቡ ቡዋሬ ብዙ ጊዜ በመንግስት አድራጎቶች ዙሪያ የሚካሄድ ምርመራ ውጤት ስለማያመጣ ነፃና ተአማኒ ምርመራ ማካሄድ ያስፈልጋል ብለዋል። ኮሚሽኑ ቫግነር ግሩፕ ማሊ ውስጥ እንደሚንቀሳቀስ ተጨባጭ ማረጋገጫ አላገኘም። ቢሆንም እንዲህ ያለውን ግንኙነት እንቃወማለን ሲሉም አስከትለው ተናግረዋል። Nous savons que ce sont des structures qui ne respectent pas les droits de l'homme. ሰብአዊ መብቶችን የሚያከብሩ ድርጅቶች እንዳልሆኑ እናውቃለን። እንዲህ ባሉ የግል ወታደራዊ ድርጅቶች የሚፈጸም ጣልቃ ገብነትን የምንፈራው በዚህ ምክንያት ነው። የማሊ የጦር ሰራዊት ባለፈው ሳምንት ባወጣው መግለጫ ሞራ ላይ በአየርና በየብስ እርምጃ ወስደን 23 ሽብርተኞችን ገድለናል ብሏል። ትናንት ባወጣው ሌላ መግለጫም ሰራዊታችን በሲቪሎች ላይ ጥቃት አድርሷል የሚለው መሰረተ ቢስ ውንጀላ ነው ብሏል። ቪኦኤ በስልክ ያገኛቸው የጦር ሰራዊቱ ቃል አቀባይ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ሬዲዮ ፍራንስ ኢንተርናሽናል ዲያባሊ በሚባለው አካባቢ በሚኖሩ ፉላኔዎችም ላይ የጦር ሰራዊቱ የሰብአዊ መብት ጥቃት አድርሷል የሚል ዘገባ ካስተላለፈ በኋላ የማሊ መንግስት የአርኤፍአይንና የፍራንስ ኢንተርናሽናልን ስርጭቶች ዘግቷል። ቆንጅታየን ለዘገባው አመሰግናለሁ። አድማጮች፣ እዚህ ጋር የፕሮግራም ማሳሰቢያ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 አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡዕ የዕለተ ምሽት ረቡዕ መጋቢት 28 2014 ዓ ም ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ ሰላሳ ሁለት ያመለክታል። ወደ ቀዳሚው የሁለተኛው አጋማጅ ዝግጅት ነው የምናልፈው፣ ሴቶችና ቤተሰብ በዛሬው ሴቶችና ቤተሰብ ዝግጅታችን በጥቂት ሴት በጎ ፈቃደኞች ተመስርቶ ዛሬ በሺዎች የሚቆጠሩ አቅመ ደካሞችን ስለሚመግብ የበጎ አድራጎት ድርጅት ነው የምንመለከተው። ከ2800 በላይ አቅመ ደካሞችን በቋሚነት የሚመግበው ይህ ባቡል ኸየር በመባል የሚታወቅ ድርጅት ሌሎች በርካታ ተግባራትንም ያከናውናል። ኬኔዲ አባተ የድርጅቱን መስራችና ተገልጋዮች አነጋግሮ ተከታዩን አቀናብረዋል። በበርካታ ማህበራዊ ቀውሶች በመፈተን ላይ በምትገኘው ኢትዮጵያ የአቅማቸውን ለማበርከት ከሚታትሩ ሀገር በቀል የበጎ አድራጎት ሰብአዊ ድርጅቶች አንዱ ነው። የበጎ ስራ በር የሚል ትርጓሜ ያለው ባቡልካይር ከሁለት ዓመታት በፊት በ16 በጎ ፈቃደኛ ሴቶች የተቋቋመው ባቡልካይር አሁን ላይ ከ2800 በላይ አቅመ ደካሞችን በየቀኑ ይመግባል። ጓደኞቿንና ቤተሰቧን አስተባብራ ድርጅቱን የመሰረተችው ወይዘሮ ሃናን ማህሙድ ለሐሳቡ መነሻ የሆናትን አጋጣሚ እንዲህ ታስታውሳለች። ባቡርኬር የተመሰረተው በሁለት ልጆች ምክንያት ነው። የሆነበት ገብተው ከበጣም ከብዙ ወንዶች ጋር ሲመገቡ አይቼ ነው ማለት ነው። ሴቶች ናቸው፣ ምናልባት የአስራ ሁለትና የአስራ ሶስት ዓመት ልጆች ናቸው። ዩኒፎርም ወገባቸው ላይ አስረው ነው ሲገቡ ያያቸው። በትምህርት ሰዓት ነው። እኔ በምግብ እጥረት ነው ብዬ አላሰብኩም። ሲወጡ ጠብቂ ያናገርኳቸው። እናንተ በትምህርት ሰዓት ምን ትሰራላችሁ? እዚህ ምን ልታደርጉ መጣችሁ ስላቸው፣ እኛኮ ጠዋት ውሃ ጠጥተን ብቻ ነው የወጣ ነው እናታችን ስትመለሱ እንደምንም የሆነ ነገር ሰርቼ ጠብቃቸዋለሁ ብላን ነው አሉ። በቃ የዛኔ በጣም አዘንኩኝ። ከዛ ያው እድሜ ከሰጠኝ አልኩ ሰዎች በፍትህ በእኩልነት የሚመገቡበት የመመገቢያ ጣቢያ እከፍታለሁኝ አልኩ። ያው እንግዲህ ባቡካሄድ ተጀመረ። በዚህ መልክ በጥቂት ሴቶች የተመሠረተው ባቡል ካይር ዛሬ የብዙ ምስኪኖች መጠጊያና ገመናቸውን የሚሸፍን ድርጅት ሆኗል። የክርስትናም ይሁን የእስልምና እምነት ተከታዮች እንደ የእምነታቸው የሚስተናገዱበት የበጎ አድራጎት ድርጅቱ ሌሎች ተግባራትን የሚያከናውናል። በዋነኝነት የምንሰራው ምገባ ነው። ሌላው ደግሞ የንጽህና መጠበቂያ እንሰጣለን። ልብስ፣ እንዳየኸው የልብስ ስፌት እናሰለጠናለን። የኩኪስ፣ የዳቦ ቆሎ፣ የጫማ ስራ ወጣቶችንም የአካባቢ ሰዎችንም እናሰለጠናለን። በልብስ ቤት የመጀመሪያ ዞር ተመርቀዋል፣ ስራ ሁሉም ስራ ገብተዋል። ይብን የደም ልገሳም በየሶስት ወሩ እንሰጣለን። የእናቶች ቤት ከፈረሰባቸው ቤት ይሰራላቸዋል። የህክምና ወጪኛ ላይ ነው። ሀገራዊ ጉዳይ ሲመጣ ለምሳሌ የተፈናቀሉ ሰዎች ላይ በማህበራዊ ሚዲያ አስተባብረን እንነግሳለን። ሄደን ደሴ፣ አፋር፣ አማራ ክልል የተለያየ ቦታ እንሄዳለን። ይህም ብቻ ደግሞ አይደለም። እውነት ምንሰራው ይህንን ባልና ሚስት እናስታርቃለን። አሁን አርባ አርብ ቀን የባለ ጉዳይ ቀን ብለናል። እንደው ወይዘሮ አበራሽ ያንቻው ከባቡል ካሄድ ተገልጋዮች መካከል አንዷ ናቸው። ከኤች አይ ቤ ጋራ አስር ዓመት ነው መድኃኒት ንጠቀሙ፣ ግን ድጋፍ ም አግኝቼ አላቅም። በመድኃኒት የተቃጠልኩን ያለው ቀበሌም ጅ እናገራለሁ። ራብ የገደለኝ ነው። አራት ልጆች አሉ፣ የእህቴ ልጅ ጋር አምስት፣ ከኔ ጋር ስድስት ቤተሰብ ነው። በፊት ሰው ቤት ልብስ አጥቤ እንጀራ ጋግሬ ጎረቤቱ ሁሉ ያይቃል እና እዚህ ድርጅት ከገባው ጀምሬ በጣም አመሰግናለሁ። አልተራብኩም። መድኃኒቴን በስራ ስርዓት ወስጄ ራብ ሳይነካኝ ወስጄ፣ አባት እናት ያልቻለው ነው ይሄ ድርጅት የቻለ። ሳሙና አይቀር፣ ቅባቱ አይቀር፣ ምግቡ አይቀር፣ ባዝሊኑ አይቀር። ሌሎች የድርጅቱ ተገልጋዮች አስተያየታቸውን ሰጥተውናል። ገብረት መለሰ ባላለሁ። መጀመሪያ የነበረው በውትድርና ውስጥ ነበር። ከዛ ወጥቼ ቤት አካባቢ ሲኖር እኔ ራሴ በራሴ በምግብ ሆኔ ማራዝ አለመቻሌ ሲያውቅ መጥቼ ተመዘገብኩኝ። እንደው እናትና አባትን ያህል ነው ይህን ውስጥ የሚስተናግዱት የሚያስተናግዱት ኑሪ ታወል ይባላል። ከየሰው ቤት ክርስቲያን አለ፣ ሙስሊም አለ። ድርቆሽ እየለመንኩ ነበር የምበላው፣ እየራበኝ አንዳንድ ለልጆች አንድ ድርቆሽ አፈርፍሬ በውሃና በጨው አፈርፍሬ ሰጥቼ እኔ ጾሜ አድሬ ነበር፣ የሚማሩ ልጆች ስላለኝ አሁን፣ ያን ድርቆሽም ከሰው ቤት መለመኑንም ትቼ ያው እዚህ እየተጠቀምኩ አላ በረከ ያርጋቸው። በአሁኑ ወቅት 57 ተቀጣሪ ሰራተኞች ባሉት በዚህ የበጎ አድራጎት ድርጅት ብዙዎች በበጎ ፈቃድም ያገለግላሉ። አሁን ላይ ከረመዳን ጾም ጋር ተያይዞ የስራ ጫናዎች የሚበዙበት ድርጅቱ ከቋሚ ተገልጋዮቹ ባለፈ በተለያዩ ምክንያቶች ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ማስተናገዱ ጫናውን ይበልጥ እንዳበረታበት የምትገልጸው የድርጅቱ መስራችና ዳይሬክተር ወይዘሮ ሃናን በየዕለቱ ከሚያጋጥመዋት ክስተቶች የታዘበችውንና ስጋቷንም አውግተናለች። ሁለት ወጣቶች በቀላሉ ምነግርህ፣ ከትላንት ወዲያ መጥተው ሀናንዬ ቤት ተከራይተን ነው የምንኖረው አሉኝ። ሶስት ሺ ብር ነው የምንከፍለው። አሁን ግን አቃተን፣ ምግብ አቃተን። በቃ አንቺ ጋር እንኳን እንመጣለን አላንም፣ ግን በቃ አቃተን። ሲ ዘይት እንኳን ቢያንስ ስጡ ብለው ነው የጠየቁ ወጣቶች ናቸው። በጣም ነው ያዘንኩት። ሶ ወዴት ነው እየሄድን ያለ ነው አሁን። የባቡር ከሄድ ጉዳይ ስታየው ወጪው ምኑ ምኑ ያሳስባል። ግን ከዛ የበለጠ የሚያሳስበው ግን ፍልሰቱ ነው። በየቀኑ ጎዳና የሚወጣ ሰው ያሳስባል። ማህበራዊ ቀብሱ በጣም ያሳስባል ከምነግረህ በላይ። እንግዲህ መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ይጠይቃል። እኛም ያሁን ተለምደዋል። ቆንጆ ቆንጆ ነገር ያልተነካካ ሲመጣል እነሱ ነው የሚቀመጠው ግን ብቻ ከባድ ነው። ይሄ ነው ብዬ መግለጽ ባልችልም ሁላችን ብንተዛዘን ና ወይ መንግስት ተጨማሪ ደሞዝ ቢያደረግ ለመንግስት ሰራተኞች፣ ወይ ደግሞ ኢኮኖሚውን ይሄ ወደ ላይ የወጣውን ነገር ለመቀነስ መንግስት ጥረት ቢያደረግ ጥሩ ነው። ድርጅቱ እስካሁን የተለያዩ በጎ አድራጊ ግለሰቦች በሚያደርጉት ድጋፍ መቀጠሉን የምትገልጸው ወይዘሮ ሀናን ማህሙድ ካለው ፍላጎት አንጻር ድጋፉ በቂ እንዳልሆነ በመጥቀስ መንግስትን ጨምሮ ሁሉም ማህበራዊ ኃላፊነቱን እንዲወጣ ጥሪ አቅርባለች። እዚህ ቤት ያልመጣ ሚኒስቴር የለም። ወላ ከፕራይም ሚኒስተር ዶክተር አብይ ጀምሮ ወይዘሮ አዳነች አበቤ፣ የመንገድ ትራንስፖርት ሚኒስቴር፣ የፖለቲካ ፓርቲ ድርጅቶች ምናምን ብዙ ሰዎች ናቸው። ግን እንዳየሆነ ከፎቶ ያለፈ ምንም ነገር የለም። ወላ የተወሰነ አቅም ያለው ሰው መጥቶ ለአንድ ሰው የወር ቢከፍል። ወንድምህ ተርቦ ጎረቤት ተርቦ፣ አንተ ጠግበ ብታድር ትርፉ በላ ነው የሚሆነው። ግዴታ ደግሞ ባቡልካር ላይ ይምጣ አይደለም። ጎረቤታቻችንን እንጠይቅ እንደው ማክሲመም። መጎብኘት የማይችል አቅም ያለው ሰው አካውንታችን አለ። በአካውንታችን ሊረዳን ይችላል። እቃ ሊልክልን ይችላል። እኛውን በካይንድ ነው የምናስተባብረው። ሞር ማለት ነው ስለዚህ እንደው ባለሀብቶች በምግብ ቢተባበሩ፣ ስለ መሬት ጉዳይ የሚመለከታቸው ሰዎች እና መሬት በቃ ግዴታ ነው። እውነት ሰው መንገድ ላይ እየተንከራተተ ነው። መኪና ሊገጭ ይችላል። ቢያንስ ይሄን ቢተባበሩ ዞሮ ዞሮ መሬቱ የመንግስትን ወደኛ የሚቀረው ነገር አይደለም፣ ለዚህ ሁሉ ማህበረሰብ ነው የሚሰጠው። ስለዚህ ትኩረት ቢሰጡት ለከንቲባዋ ነው እኔ መልዕክቴን የማስተላልፈው። በሴቶች ተመስርቶ በሴቶች ብቻ የሚመራውና ውስን ድጋፎችን ከሚሰጡ ጥቂት ወንዶች ባለፈ አብዛኛው ስራውም በሴቶች የሚከናወነው ባቡል ካይር አሁን ደግሞ ሴቶች በተለያዩ ሙያዎች የሚሰለጥኑበትን ማዕከል ስራ ለማስጀመር ዝግጅቶች እንደተጠናቀቁም ወይዘሮ ሃናን ተናግራለች። በርካታ ሴቶችን ያስተናግዳል የተባለው ማዕከሉ ከጥቂት ቀናት በኋላ ስራ እንደሚጀምርም ነው የገለጸችው። አንዲትም እናት በስራና በምግብ እጦት ጎዳና መታየት የለባትም። የባቡል ከይር በጎ አድራጎት ድርጅት የአስር ዓመት እቅድ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲ አባተን ለግሩም ዝግጅቱ ወይዘሮ ሃናን ሙሐመድንና አጋሮቻቸውን ደግሞ አርአያነት ላለው ስራቸው እናመሰግናለን። ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የምሽቱን ዝግጅታችንን ነው። ተከታዩ ኢትዮጵያውያንና ኢትዮጵያውያን በአሜሪካ ነው። ታዲያ የበጎ አድራጎት ሌላ ስራ ነው በምሳሌነት የሚያሳየን ባለፈው ወር ነው በዛ በእለቱ በተከበረው የዓለም የውሃ ቀን በኢትዮጵያ የተባበሩት መንግስታት ድርጅት ባወጣው መግለጫ ሕፃናትና ቤተሰቦቻቸው በእንግሊዝኛው አጽህሮት ዋሽ የሚባለው የተቀናጀ የውሃ የጽዳትና ንጽህና አገልግሎት ባሉበት ቦታ እንዲያገኙ ብርቱ ጥረት እያደረገ መሆኑን የገለጸው ሆኖም 89 ሚሊዮን ማለትም ከጠቅላላው ሕዝቧ ከሶስት አራተኛ የሚበልጠው የንጹሕ ውሃ አቅርቦት ተደራሽ ባለመሆኑ ችግሩ ግዙፍ እንደሆነ አመልክቷል። የውሃ አቅርቦት ችግር አብዝቶ የሚጎዳው ደግሞ ሴቶችና ልጃገረዶችን በመሆኑ ችግሩን ለመቅረፍ የሚንቀሳቀስ እዚህ ዩናይትድ ስቴትስ ቴክሳስ ክፍለ ግዛት ውስጥ የሚኖሩ ኢትዮጵያውያን ተመስርቶ የሚሰራ ስትሪም ኦፍ ሆፕ የተባለ ግብረሰናይ ድርጅት መስራች አንዱ አቶ እስክንድር ታምራት ናቸው። ቆንጂታዬ ለምሽቱ ኢትዮጵያውያን በአሜሪካ አነጋግራቸዋለች። ልጆች ንጹሕ ውሃና መሰረታዊ የመጸዳጃ አገልግሎት ሲያገኙ፣ ጥሩ የንጽህና አጠባበቅ ሲማሩ፣ ጤናማ ሆነው ያድጋሉ። ያ በሌልበት ደግሞ ይላል ዩኒሴፍ፣ ለህይወታቸው አስጊ ለሆኑ በሽታዎች ይጋለጣሉ። በድርቅ በተጠቁ አካባቢዎች ደግሞ ልጆች ለቤተሰብም ለቤት እንስሳትም የሚሆን ውሃ ፍለጋ ረጅም ርቀት መጓዝ ስለሚኖርባቸው ከትምህርት ገበታ ይፈናቀላሉ። ከትምህርት ቤት ውጪ ሲሆኑ ደግሞ ለብዝበዛ ብቻ ሳይሆን ለሌሎችም የተለያዩ አደጋዎች ይጋለጣሉ ብሏል። ዩኒሴፍ ይህንን ችግር ለመቅረፍ ከአጋሮቹ ጋር ሆኖ ያከናወናቸውን ስራዎችም ዘርዝሯል። ስትሪም ኦፍ ሆፕ የንጹህ ውሃ ችግር ቆርቁሯቸው የበኩላችንን እናድርግ ብለው በተነሱ ሁለት የዩናይትድ ስቴትስ ቴክሳስ ክፍለ ሀገር ነዋሪ ኢትዮጵያውያን የተቋቋመ ግብረሰናይ ድርጅት ነው። የተስፋ ምንጭ እንደ አውሮፓውያን አቆጣጠር በ2011 የዛሬ 11 ዓመት መሆኑ ነው፣ የተመሰረተ ተቋም ነው። ከመስራቾቹ አንዱ የሆኑትን አቶ እስክንድር ታምራትን ከሂውስተን ቴክሳስ በስልክ አግኝቻቸው አለው። እሺ በመጀመሪያ በጣም አመሰግናለሁ። ይህን ድል ለስትሪምፎ መሰጠቱ በጣም ደስ ብሎኛል። የድርጅታችን የተቋቋመው መጀመሪያ በአንድ ሰው ነው። አቶ ዘገ ቃኘ ሚባል ዳላስ ያለው ወንድማችን ኢትዮጵያ ሄዶ ነበረ፣ ይህ ውሃ ለማስቆፈር የእግር ኳስ ፌዴሬሽኑ ልቆት እዛ ሄዶ የተመለከተው ሁኔታ በጣም የዘገነነው እና ያለውን ችግር በጣም ተመልክቶ ሲመለስ ለመርዳት ምን ማድረግ አለብኝ ብሎ ከኔ ጋር መጥቶ አነጋገረኝ እና አመጣን አንድ ጉድጓድ እንኳ የምናስቆፍር ኢትዮጵያ ትልቅ እርዳታ ይሆናል፣ ባየሁት ስቃይና ችግር በሚል እኔን አነጋገረኝ። ከዛ ሁለታችን ደግሞ ሌሎች ወንድሞቻችንና እህቶቻችንን አዘጋጅተን አንድ ሰባት ሆነን ይህን ድርጅት አቋቋም ነው። ምን ያህል ማህበረሰቦችን ለመድረስ ወይም ምን ያህል የውሃ ጉድጓዶችን ለመቆፈር ችላቸዋል? ጀመርኑ፣ ሳንመዘገብ እንደ ትርፍ አልባ ኖን ፕሮፊት ድርጅት በሁለት ሺህ አስር ነበር። ያን ጊዜ ሁለት ጉድጓድ አስቆፍረናል በዳውሮ ዞን በሚባል ከዛ በኋላ ግን ከሁለት ሺህ አስር እስከ ሁለት ሺህ አስራ አራት ብዙም ስራዎችን አልሰራንም ነበር፣ ገንዘቡም የለንም ነበር። ከዛ በኋላ ግን ከዛ ጀምረን እስካሁን እስካለንበት ወደ ሀያ ስምንት ፕሮጀክቶች፣ ግማሹ ጉድጓድ ውሃ ማስቆፈር ነው፣ ግማሹ ምንጭን መገንባት እና ማፍለቅ ነው። ሌላው ደግሞ ከምንጭ ወስዶ ወደ አራት አምስት ኪሎ ሜትር ርቀት ካለው ቦታ አምጥቶ ለሕዝቡ ማቅረብ ነው። ይህን ይሄን አድርገን ወደ ሀያ ስምንት ፕሮጀክቶች ሰርተናል። በዚህ ስራችሁ እንግዲህ ከድረ ገጻችሁ ላይ እንዳየሁት በደረሳችሁባቸው ማህበረሰቦች ውስጥ በቤተሰቦች ህይወት በተለይም የውሃ ችግር ሴቶች ልጆችን ከትምህርት ገበታ የሚያስተጓጉልና ለተለያዩ አደጋዎች የሚያጋልጥ ከመሆኑ አኳያ ችግሩን ለመቅረፍ ያበረከታችሁት አስተዋጽኦ ያስገኘውን ውጤት እንዴት ይገልጹታል? አቶ እስክንድር፣ ምን ያህል እርካታ አግኝታችኋል? በእናንተ ባከናወናችሁት ስራ ውጤት። በጣም ጥሩ ጥያቄ ነው። ዋና እንዲያውም ኮሩ መሰረቱ ይሄ ነው። እናቶች እናቶችና ህጻናቶች በተለይ ሴቶች ልጆች የሚያዩት ስቃይ ከባድ ነው እና ይሄንንም መጀመሪያ የመጀመሪያውን ጉድጓድ አስከፍረን ቪዲዮ ሲመጣ ስናይ ሁላችንም እውነቱን ለመናገር አልቅሰን ነበረ ቤት ያለው ደስታና ሲናገሩ ደግሞ የነበራቸው ችግር ውሃን እንደ መጠጥ ብቻ አይደለም የሚያዩት። ውሃን እንደ ህይወት ነው የሚያዩት፣ እንደ ሁሉ ሰውነታቸው ነው የሚያዩት። ይህ ደግሞ በተለይ ከባድ የሚሆነው በወጣቶች፣ በህፃናት ሴቶች እና በእናቶች ነው። እናቶች ጠዋት የወጡ ኩለቀን ነው የሚመለሱት፤ እንዲያውም አንዳንዱ እስከ ማታ እዚያ ይቆያል። በዚህ ላይ የወገባቸው ቤት መጥተው መስራታቸው ሴቶቹ በዛ እድሜያቸው ከባድ ሸክም እየተሸከሙ እየሄዱ ትምህርት መማር አይችሉም። ይሄ በወሬ ሰምተ ነዋል፣ እኔ በህይወትም አይቼዋለሁ። ግን ይሄ ነገር ውሃው ከመጣላቸው በኋላ የሚናገሩት ከአንደበታቸው የሚወጣው በአንደ ጎን ደስታ፣ ሁለተኛ ደግሞ ስቃዩ ከበስተኋላቸው መሆኑን ሲገልጹ በጣም በጣም ልብ የሚነካ ነው እና እሱ ነው በይበልጥ እያደፋፍርን በይበልጥ ሞራል እየሰጠን እየሄድ ነው እና ድረገጻችን ላይ የሚያቀረብናት አንድ እህታችን አለች። በልጅነቷ ውሃ ጉድጓድ ውሃ እየሄደች እያወጣች ወይም ደግሞ ከወንዝ እየሄደች ነበር የምትመላለሰው። ግን አካባቢዋ ውሃውን ወደ እነሱ ሰፈር አምጥተን ውሃ እንዲያገኙ ስናደርግ ከልጅነቷ ጀምሮ የምትሰራው ስራ ነበር እና አሁን ውሃው ሲመጣ ንጹሃ ማግኘት ብቻ ሳይሆን አንደኛ ከባዱ ችግር ስላጠቃለለላት፣ ጊዜ ስለነበራት እንዲያውም ትንሽ መሬት ከመንግስት ተቀብላ የውሃውን ፍሳሽ ወደ እሷ መሬት እንዲመጣ እዛው አካባቢ እንዲመጣ አድርጋ አትክልቶች በማፍራት ያንን አትክልት ለቤቷም ለምግብ አድርጋ ከዛ ደግሞ አልፎ ለንግድ እንዲቀርብ አድርጋ ትልቅ ጥቅም አግኝታለች። ህጻናቶች ትምህርት ቤት መሄድ የማይችሉ ትምህርት ቤት መሄድ እንደሚችሉ ሲናገሩ፣ ወይም ደግሞ ትምህርት ቤት የሚሄዱት ብዙ ጊዜ በሰዓቱ እንደማይደርሱና ከሰላሳ ደቂቃ እስከ አንድ ሰዓት ዘግተው እንደሚመጡ የሚናገሩበት ብዙ በቪዲዮ የተቀረጹ አሉ። ግን ይሄንን ውሃ ሲያገኙ ምን ያህል እሱ ችግር እንደተቀረሰላቸው እና ምን ያህል በህይወታቸው ላይ ለውጥ እንዳመጡ ህፃራቶች ሁሉ የሚናገሩበት ሁኔታ ነው ያለው። ማህበረሰቦችን ከጅምሮ አንስቶ ተሳትፎ እንዲኖራቸው እንደምታደርጉ ነው ከድረገጻቸው ያነበብኩት። እስቲ ስለሱ ገፋ አድርገው ያጫውቱኝ። ምን ነገር የምናደርገው እዛ ካሉ ድርጅቶች ጋራ በመስራት አሁን ሰርቬውን የሚያደርጉ የት በጣም የውሃ እጥረት ያለበት የት እንደሆነ የሚነግሩን የተለያዩ ድርጅቶች ጋር ሰርተናል። አሁን በብዛት የምንሰራው ድሮፕ ኦፍ ዋተር በሚባል በወጣቶች የሚመራ ጥሩ ድርጅት ነው ያለን። ከእነሱ ጋር ውል ዋሽ ፕሮግራም የሚባል አለን። ዋተር ሳኒቴሽን እና ሃይጂን የሚለው እሱን የተከተለ እሱን መሮ የተከተለ አሰራር ነው እኛ የምንጠቀመው። ማለትም የጤና ትምህርት መሰጠት አለበት። ሳኒቴሽን ወይም ጽዳት መደረግ ያለ ትምህርት መሰጠት አለበት። ከዛም አልፎ ደግሞ ይሄንን ነገር በደንብ እንዲጠብቁ ኮሚቲ መቋቋም አለበት። የተቻለ ፊፍቲ ፐርሰንቱ ሴቶች እንዲሳተፉበት መደረግ አለበት። እነዚህ ሁሉ ተካሄደው ነው ወይም ደግሞ አንዳንዴ ገንዘብም ያዋጣሉ ኮሚቴው ያንን ያካሂዳል። አንዳንድ ቦታ እንዲያውም ዘበኛም አላቸው። ይሄ እንግዲህ የሳኒቴሽኑ እና የዚህ ሃይጂን ፕሮግራሙ ውሃ ብቻ መጠጣት ሳይሆን ሽንት ቤት ሲሄዱ ያንን ውሃ ተጠቅመው እጃቸው እንዲታጠቡ፣ ፊታቸውን ሲነሱ ጠዋት ጠዋት እንዲታጠቡ እና ጥቅሙ ደግሞ ምን እንደሆነ የሚያስረዳ ሰፋ ያለ ፕሮግራም መጀመሪያ ይሰጣል እና በሱ አይነት ብዙዎቹ በተለይ ከኮንትራት የምናደርጋቸው ድርጅቶች እነዚህ የሚያካሄዱ መሆናቸው በሱ መንገድ ነው የምንሰራው። ቆንጅትንና እንግዳዋን አቶ እስክንድር ታምራትን አመሰግናለሁ። አድማጮች፣ የዚህ ዝግጅት ሙሉ ክፍል በድረገጻችንና በማህበራዊ ትስስር ገጾቻችን ላይ ይኖራል። አሁን ወደ መጨረሻው ቅንብር ነው የምወስዳችሁ። አሜሪካና ህዝቧ ነው አሜሪካና ህዝቦቿ ሙያቸው ያስተሳሰራቸው ሩሲያዊና የዩክሬንያዊ የሙዚቃ ሰዎች ሲል ይንደረደራል። ዩክሬንያዊቱን ሙዚቀኛ ቫሌሪያ ሾለሄቫንንና የሩሲያዊ ሙዚቃ ኒኪታ ሞዞቭን በጓደኝነት በአገሮች መካከል የሚካሄደው ጦርነት አልገታውም ነው የሚለን። ያኮፖዝ ሉዚ ያጠናቀረውን የዚህን ሪፖርት ቆንጅታ የናት አሁንም ይዛለን የቀረበችው ለአሜሪካና ህዝቧ እንዲህ ያቀናብረዋለች። ቫሌሪያ ሾሎኮቫ ዋሽንግተን ዲሲ የሚገኝ ኒው ኦርኬስትራ ኦፍ ዋሽንግተን የተባለ የሙዚቃ ቡድን አባል ነች። እንዴት ወደ ሙዚቃ ዓለም እንደገባች ወደ ኋላ ተመልሳ ስታስታውስ ስታስታውስ የዘጠኝ ዓመት ልጅ ሳለሁ ነው። አንድ ቀን በቃ በድግ ብዬ ቼሎ መሳሪያ ተጫዋች ነው የመሆነው ብዬ ወሰንኩ። በቃ በሕይወቴ ማድረግ የሚችለው ግሩም ነገር እሱ መሆኑ ታየኝ። አሁን የሰላሳ አንድ ዓመት ሴት የሆነችው ቫሌሪያ ዩክሬናዊት ነች። ወደ ዩናይትድ ስቴትስ የመጣችው ከሃያ ዓመታት በፊት ነው። ትውልድ ሀገሯ ዩክሬን ግን ከልቧ እንዳልጠፋች ነው የምትናገረው። መኖሪያ ቤትህ በእሳት ሲጋይ ማየትን የመሰለ ነገር የለም። በጣም ነው ያዘንኩት። ለቀጣዮቹ ጥቂት ቀናትም በሐዘን ስብርብር ብዬ ነበር። ሁለመናን የሚሰባብር ሐዘን ነው። አባቷና ዘመዶቿ እንዲሁም ጓደኞቿ አሁንም ዩክሬን ነው ያሉት። የሀገሬን ሁኔታ በሚያሳዩት ምስሎች በየቀኑ ነው የማለቅ ሰው ያለችው ቫሌሪያ፣ አንድ ቀን እንዲሁ ሐዘን ውስጥ እንዳለች አንድ ጓደኛዋ መልእክት እንደላከላት ታስታውሳለች። እሱ ነው መጀመሪያ ያነጋገረኝ። በጣም ከልብ የመነጨ ስሜትን የሚነካ እሱ ነው መጀመሪያ ያነጋገረኝ በጣም ከልብ የመነጨ ስሜትን የሚነካ መልእክት ላከልኝ። በጣም አዘኛለው፣ ሀዘንሽ እኔንም ይሰማኛል፣ እኔም ከጎንሽ ነኝ አለኝ። ኒኪታ ሞሮዞቭ ሩሲያዊ ነው። 33 ዓመቱ ነው። እሱ ደግሞ ቫዮሊን ተጫዋች ነው። ካናዳ ሞንትሪዮል ከተማ ያደገው። ኒኪታ ከቫሌሪያ ጋር ብዙ ጊዜ በሙዚቃ ዝግጅቶች ላይ አብረው ተጫውተዋል። ከአስር ዓመታት በፊት በኒውዮርክ በሚገኘው ጁልያርድ የሙዚቃ ትምህርት ቤት ሲማሩ ከተገናኙበት ጊዜ አንስተው ጓደኛሞች ናቸው። ከኒኪታ ጋር ሙዚቃ መጫወት እወዳለሁ። እንዲያውም ከኒኪታ ጋር ሙዚቃ መጫወት የሙዚቃን ታላቅነት የሚያሳይ ነው ልል እችላለሁ። ከዚያ ሰው ጋር አንዳች ትስስር እንዳለህ ይሰማሃል። ኒኪታም እንዲህ ይላል። ነገሮችን አመዛዝኖ በማጤን የችግሩ ምንጭ ምን እንደሆነ ማወቅ ያስፈልጋል። ፑቲን ነው፣ የሩሲያ ህዝብ አይደለም። ምክንያቱም ጦርነቱን የሚቃወሙ በርካታ ሩሲያውያን አሉ። ታዲያ ከኒኪታ ጋር ያላት መግባባት ቫሌሪያን አሁን ባለችበት የጭንቅ ጊዜ በጣም ጠቅሟታል። ለእርሷ ኒኪታ ሩሲያ መሆኑ ምንም ትርጉም የለውም። ከሁሉ በላይ ሰው የመሆን ጉዳይ ሆኖ ነው እኔን የሚሰማኝ። እኔ ኒኪታን ሩሲያዊው ቫዮሊን ተጫዋች ብዬ አስቤው አላውቅም፣ ራሴንም ቢሆን ዩክሬናዊቷ ቼሎ ተጫዋች ብዬ አላውቅም። ይሄ የሁለታችንም አስተሳሰብ ይመስለኛል። እያንዳንዷን ቀንም አልፈው በሙዚቃ እየተረዳሁ ነው ትላለች ቫሌሪያ። በአሁኑ ወቅት ሐዘኔን እንድረሳ የሚያደርገኝ ሙዚቃ ብቻ ነው። ሁለት ነገሮች፣ አንዱ ከሰው ጋር መሆን፣ ሁለተኛው ደግሞ ሙዚቃን መጫወት። ኒኪታ ሞሮዞቭም ቫሌሪያን ከምንጊዜው የሚበልጥ አሁን በደንብ መንከባከብ እንዳለበት ይሰማዋል። ይህን ደግሞ ሁሉም ሰው በዓለም ዙሪያ ላሉ ዩክሬናውያን ሁሉ ማድረግ ይኖርበታል ሲልም ያሳስባል። ኒኪታ፣ እንደሚመስለኝ በእርግጥ በችግር ወቅት አንዱ ለሌላው ሲደርስ ነው ሰዎችን የሚያስተሳስረው ያ ትስስር ደግሞ አብሮ በከባድ ችግር ውስጥ በማለፍ በመረዳዳት የሚፈጠር በመሆኑ በጣም ጠንካራ ይሆናል። ጓደኝነቱን ያጥብቀዋል። አዎ፣ የነሱ ጦርነት ያልበገረው በሙዚቃ የተገነባ ጓደኝነት ነው። አመሰግናለሁ ቆንጅት አድማጮች ለምሽቱ የመጨረሻ ወዳአደረግ ነው ቅንብር ነው መወስዳችሁ የአፍሪካ የጤና ባለሙያዎች የኮቪድ-19 ወረርሽኝ በአፍሪካ የአደገኛ እጾችና አልኮል ተጠቃሚዎችን ቁጥር በከፍተኛ ሁኔታ እየጨመረ እንዲመጣ አድርገዋል ሲሉ አስጠንቅቀዋል። ይሁን እንጂ የተባሉትን አሃዞች አስመልክቶ የመረጃ ክፍተት ቁጥሩን አስቸጋሪ አድርጎታል ነው ያሉት። መሰረቱን በደቡብ አፍሪካ ስዌቶ ያደረገው አንድ መንግስት ያልሆነ ድርጅት ወጣቶች ከሱስ ነጻ ሆነው ጤንነታቸው የተጠበቀ እንዲሆን ለማድረግ እየተጣጣረ መሆኑን ይገልጻል። ከጆሃንስበርግ ሊንዳ ግሽታብ የላከችውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከትለው ያቀርበዋል። የአደንዛዥ እና አደገኛ እጾች አጠቃቀም በተለይም አልኮል በአፍሪካ ለአመታት እየጨመረ መምጣቱን የዓለም ጤና ድርጅት ይገልጻል። የኮሮና ቫይረስ ወረርሽኝ የፈጠረው የስራ ጦት እንዲሁም የትምህርት ቤቶች ዝግ መሆን ሁኔታዎች እንዲባባሱ በማድረግ ችግሩን ያጎላው መሆኑም ተመልክተዋል። በህፃናት ዙሪያ የሚሰራውና በደቡብ አፍሪካ ስዌቶ የሚገኘው መንግስታዊ ድርጅት በየዕለቱ በአደገኛ ሱሶች የተጠመዱ አስር የሚደርሱ ወጣቶችን እንደሚያይ ይገልጻል። የድርጅቱ ፕሮግራም ማኔጀር ሊዲያ ማትላውንጅ ኢኬንግ እንዲህ ይላሉ። ዝግ በሆነበት የወረርሽኙ ወቅት እየወጡ ይጠጡ ነበር። አንዳንዶቹ ቤተሰቦቻቸው ስራ ስለነበሩ ቤት ውስጥ ብቻቸውን ነበሩ። በቤት ውስጥ የራሳቸውን ድግስ ወይም ፓርቲ ማዘጋጀት ጀመሩ። ራሳቸውን ከአልኮል ጋር ማስተዋወቅ፣ በመጨረሻም በተለይ እዚያ አካባቢ ትምህርት ቤት ባሉ ተማሪዎች ዘንድ ከተለመደው እና ክርስቴል ሜት ከተባለው አደንዛዥ እፅ ጋር ራሳቸውን ማስተዋወቅ ጀመሩ። ሊዲያ በተለይ በወጣቶቹ ዘንድ ቁጥራቸው እየጨመረ የመጣውን ወጣቶች በመከታተል የሚረዱ ቢሆንም በብሔራዊ ደረጃ በአደገኛ እጾችና የአልኮል ሱሰኞችን ቁጥር የሚያሳይ መረጃ አለመኖሩን ይናገራሉ። ስለ ኮቪድም ሆነ ስለ ኤች አይ ቪ የስታቲስቲክስ መረጃዎች ይደርሱን ነበር። ስለ አደንዛዥና ተያያዥ ሱሶች ግን ምንም አይነት መረጃ ደርሶን አያውቅም። እንደሚመስለኝ እቅዱ ቢኖረን፣ መንግስትም እቅድ ቢኖረው ከነዚህ አደገኛና አደንዛዥ እጾች ጋር የሚሰሩ ድርጅቶችን በመደገፍ ይህን ነገር ልክ ኤች አይቪ ኤድስንና ኮቪድን እንደተዋጉት ሁሉ እንዲዋጉት ማድረግ ይቻላል። የአደገኛ እጾችንና መጠን ያለፈውን የአልኮል ሱሰኞችን አሃዝ የሚያሳይ መረጃ የሌላት ደቡብ አፍሪካ ብቻ ሳቶን መላው አፍሪካ መሆኑን ባለሙያዎች ይገልጻሉ። በዓለም የጤና ድርጅት የአፍሪካ አማካሪ ፍሎረንስ ቤኛን እንዲህ ይገልጹታል። በእያንዳንዱ አገር ያለውን ትክክለኛ ቁጥር ምናልባት ላናቀው እንችላለን። እሱን አስመልክቶ ችግር እንዳለብን እናውቃለን። በዚህ ረገድ እየተሰጠ ያለው አገልግሎትም በቂ ያለመሆኑንም በትክክል እናውቃለን። ብዙ ጊዜ በመንግስት ተቋማት ውስጥ ያሉት የአልኮል ነክ መከታተያ ማዕከላት ብዙም ፈንድ የላቸውም። እኔ እንደሚመስለኝ ግን አገልግሎቱን የበለጠ ለማስፋት ኢንቨስት ማድረግ ይኖርብናል። ድርጅን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 31 ሜትር ባንዶች ለረቡ ምሽት ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ። ነገ ከምሽቱ ሶስት ሰዓት ላይ እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ እንገናኝ። ሰላም፣ ደህና እደሩ። Редактор